ሰላም እብል ለኩልያት ቴኬ ክልኤ ዘቀባከነት ቀርን ወዛ ወይነ ተፍሲት ግምኤ ማርያም ንግል በልኒ ቀድመ ጉባኤ ህፃኔ በንቲያየ የካወነከ ረዳኤ መራደ ፀረ ከህቀ የተፈራተንሳኤ